ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በየቀኑ ከሚት 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀምረ። ጠዋት አንድ ሰው ሲነሳ በተለይ መጥፎ ሊሆን ይችላል የሚባል ዜና አንቲሲፔቴድ ባድ ኒውስ ወይም ማንኛውም ዜና በሱ አትጀምሩ ነው። ሌላው ቀርቶ በስልካችሁ እና የመጀመሪያ ነገር ከተቻለ ግራውንድ ማለትም ጸሎትም ከሆነ ጸሎት፣ ሜዲቴሽንም ከሆነ ሜዲቴሽን። የነርቭና የአንጎል ሐኪምና ተመራማሪው ፕሮፌሰር ዮናስ እንዳለገዳ ናቸው። መላ የሚባለውን ጨምሮ ሙሉ ማብራሪያው ቆየት ብሎ ይቀርባል። እውቁና አንጋፋው የኢትዮጵያ ቋንቋዎች የሥነ ጽሑፍና የሥነ መለኮት ጉዳዮች አዋቂው ፕሮፌሰር ጌታቸው ኃይሌ አረፉ። ዘርአ ያዕቆብ የሚባል ፈላስፋ ነበረ። እግዚአብሔር የተፈጠረን በጅምር ነው የትሆን ይላል። እግዚአብሔር ፈጥሮ ፈጥሮ ታናልቅ ተረፈውን አንተ ራስህ ሙላ ብሎ እያንዳንዱ ሰው ፈቅዶለት ነው ያል እና እያንዳንዳችን ምን አይነት ዜጋን ለመሆን ነው የምንፈልገው ያንን ለራሳችን ትቶልናል። እኔ እንደሚመስለኝ ተራሳምቶ ለሰው ልጅ አገልግሎት ለመስጠት የቻልን መሆን አለብን። ከጥቂት ወራት በፊት በሕመም ላይ ካሉ በተከታታይ ካደረግነው ነው ቃለምልልስ የተወሰደ ነው። ዜና እረፍታቸውን ተከትሎ ለምሽቱ በተሰናዳ ቅንብር ዝርዝሩን ይዘናል። የአዲስ አበባው መስኮት ሲከፈት ሲያክሌሉ ምርጫ ጉዳይ ላይ በአተኮረ መሰናዶ በርካታ ወደኋላ ያስጎዘናል። እሁድ ሰኔ 6 2013 ዓ ም ጤና ስትልን እንደምናመሻችው፣ ክብራትና ክብራን አድማጮቻችን እንደምንሰነበታችሁ፣ ለዕለቱና ለሰዓቱ ከተሰናዱት ልዩ ልዩ ቅንብሮች ጋር የፕሮግራሙ አቅራቢዎች ትዝታ በላቸውና አሉላ ከበደ ነን። አዎን እሁድ ከሆነ ዕለቱ የራዲዮ መጽሔት ነው። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን፣ እንዳትሄዱ። ጤና ይስጥልኝ ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። እንግሊዝ ካርቢስ ቤይ ላይ የተሰበሰቡት የሰባቱ የበለጸጉ ሀገሮች መሪዎች በሁለት ዓመታት ውስጥ ለመጀመሪያ ጊዜ በአካል ተገናኝተው ያደረጉትን ጉባኤ ሲያጠናቅቁ ለድሀ ሀገሮች ከአንድ ቢሊዮን በላይ የኮቪድ-19 ክትባቶችን ለመለገስ ተስማምተው ስብሰባቸውን ዛሬ ፈጽመዋል። ክትባቶቹ የሚላኩት በቀጥታና በመንግስታቱ ድርጅት በሚደገፈው ኮቫክስ መርሃ ግብር አማካይነትም እንደሚሆን የጉባኤው አስተናጋጅ የእንግሊዝ ጠቅላይ ሚኒስትር ቦሪስ ጆንሰን ለጋዜጠኞች ተናግረዋል። የቡድን ሰባት መሪዎች ባወጡት መግለጫ ለቻይናም በርካታ መልእክቶችን ያስተላለፉ ሲሆን ሰብአዊ መብቶችንና መሰረታዊ ነጻነቶችን እንድታከብር መጠየቅን ጨምሮ እሴቶቻችንን እናስተዋውቃለን ብለዋል። መሪዎቹ በዚሁ መግለጫቸው በተለይ የቺንጂያንግ የዊገሮች ጉዳይና የመብቶቻቸውን አያያዝም ያነሱ ሲሆን እንዲሁም ቀደም ሲል ከእንግሊዝ ጋር ተገብቶ በነበረው ውል መሠረት ለሆንግ ኮንግ ከፍ ያለ የራስ ገዝ መብት እንድትሰጥም ጠይቀዋል። በሌላ በኩል ምዕራቡ በቻይና የውስጥ ጉዳዮች ጣልቃ መግባቱን ማቆም አለበት ስትል ቤጂንግ አሳስባለች። የቡድን ሰባት ሀገሮች መሪዎች በዚህ ዛሬ በተጠናቀቀው ጉባኤያቸው ላይ የኮቪድ-19ን ወረርሽኝ ባስከተለው የኮሮና ቫይረስ ምንጭ ላይ ተጨማሪ ምርመራ እንዲካሄድ ጠይቀዋል። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዚደንት ጆ ባይደንን ጨምሮ ነገ ብራስልስ ላይ የሚሰበሰቡት የሰሜን አትላንቲክ የጦር ትብብር ድርጅት ኔቶ መሪዎች የድርጅቱን ስልታዊ ንድፈ ሐሳብ እንደሚፈትሹ ተገልጿል። ኔቶ የአስፈላጊነቱን ቁም ነገር የሚተነትነውን ሰነድ ለመጨረሻ ጊዜ ያደሰው የዛሬ አስራ አንድ ዓመት ሲሆን ከዚያ ወዲህ የተደቀኑበት የጸጥታና የደህንነት ስጋቶችና ፈተናዎች መቀየራቸውን ዋና ጸሐፊው ዮንስ ሽቶልተንበርግ አመልክተዋል። ምሳሌ ሲያነሱም ባለፈው ሰነድ ውስጥ ቻይና በአንድ ቃል እንኳ ለመጠቀሷን እንዲሁም የአየር ንብረት ለውጥ ጉዳይን በሚገባው ሁኔታ ለመካተቱን ተናግረዋል። ድርጅቱ ከሩሲያ ጋር የነበረው ግንኙነትም ከአሁኑ በተለየ ሁኔታ የሚታይ እንደነበረ ሽቶልተንበርግ አመልክተዋል። ፕሬዚደንት ባይደን ከነገ በስቲያ ማክሰኞ በዩናይትድ ስቴትስና የአውሮፓ መሪዎች ጉባኤ ላይ ይገኛሉ። በዘንድሮ የሀጅ ጉዞ ላይ የሚሳተፉ አማንያን ቁጥር ከስድሳ ሺህ እንደማይበልጥ ሳዑዲ አረቢያ አስታወቀች። የሳዑዲ መንግሥታዊ ዜና ወኪል የሀገሪቱን የሀጅና ዑምራ ሚኒስቴር ጠቅሶ ባወጣው ዘገባ በሥርዓቱ ላይ የሚገኙት ሁሉም ተጓዦች ሳዑዲ አረቢያ ውስጥ የሚኖሩ ብቻ መሆናቸውንም አክሎ ጠቁመዋል። ለዚህ ውሳኔ ምክንያቱ የኮሮና ቫይረስ ስጋት መሆኑን ሚኒስቴሩ አመልክቷል። ባለፈው ዓመት ሀጅ ላይ የተሳተፉት ሳዑዲ አረቢያ ውስጥ የሚኖሩ አንድ ሺህ አማንያን ብቻ ብቻ እንደነበሩ ይታወሳል። ኢትዮጵያ ውስጥ የኮቪድ-19 ክትባት የወሰደው ሰው ቁጥር ከ1 ሚሊዮን 930 ሺህ በላይ መሆኑን የጤና ሚኒስቴር አስታውቀዋል። ሚኒስቴሩ ትናንት ዌብሳይቱና ማኅበራዊ ገጾቹ ላይ ባወጣው መረጃ መሠረት ሚኒስቴሩ ትናንት ዌብሳይቱና ማኅበራዊ ገጾቹ ላይ ባወጣው መረጃ መሠረት በኮቪድ-19 ምክንያት የሞተው ሰው ቁጥር 4237 መድረሱንና 260 ሰው በጽኑ ሕመም ላይ እንደሚገኝ አመልክቷል። በሌላ በኩል ዴልታ በሚል የተሰየመውና መጀመሪያ ሕንድ ውስጥ የታየው የኮሮና ቫይረስ ዝርያ እንግሊዝ ውስጥ እየተስፋፋ መምጣቱ ያሰጋቸው ጠቅላይ ሚኒስትር ቦሪስ ጆንሰን በኮቪድ-19 ምክንያት የተጣሉ ገደቦችን ለማላላት ይዘውት የነበረውን ሐሳብ እንደሚያዘገዩ አስታውቀዋል። ይህ በእንዲህ እንዳለ ህንድ ውስጥ ባለፉት 71 ቀናት ውስጥ እጅግ ዝቅተኛ የሆነ የ31 ሺህ ሰው የኮሮና ቫይረስ መተላለፍ የተመዘገበባቸውን ያለፉ 24 ሰዓታት ጨምሮ በ29 ሚሊዮን ተጋላጯ ብዛት ከ33 3 ሳ ሚሊዮን በላይ ተጋላጮች ያሏትን ዩናይትድ ስቴትስን ተከትላ በኮቪድ-19 ብርታት ሁለተኛ ሀገር ነች። ኮቪድ-19 በመላው ዓለም 175.7 ሚሊዮን ሰው አዳርሶ ወደ 4 ሚሊዮን የሚጠጋ ቁጥር ያለው ሰው መግደሉን የጃንስ ሀፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አስታውቋል። እስራኤል አዲስ መንግስት አዋቀረች። በዚህም ሀገሪቱን ለ12 ዓመታት በጠቅላይ ሚኒስትርነት የመሩት የቤንጃሚን ኔታንያሁ ዘመን አብቅቷል። አዲሱ ጥምር መንግስት ሃይማኖት አጥባቂ ነው የሚባለው አክራሪ ብሔረተኛ ፓርቲ መሪ በሆኑት ኔፍታሊ ቤኔት የሚመራ ሲሆን ቤኔት በስራው ላይ የሚቆዩት ለሁለት ዓመታት እንደሚሆን በስልጣን ክፍፍል ስምምነቱ ላይ ሰፍሯል። ቤኔት የኔታንያሁ የቀድሞ አጋር ሲሆኑ እስካለፈው የአውሮፓ ዓመት ድረስ የመከላከያ ሚኒስትር ሆነው ለሁለት ዓመታት አገልግለዋል። ከሁለት ዓመታት በኋላ በአንድ ወቅት የገንዘብ ሚኒስትርና የቴሌቪዥን ዜና አቅራቢ የነበሩት የአየር ላፒድ ስልጣኑን እንደሚረከቡ ተገልጿል። የተከበራችሁ አድማጮች ለዜና የተያዘው ጊዜ አበቃ። ዜናውን ያሰማኋችሁ ሶሎሞን አባተ ነኝ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ጤና ይስጥልኝ። ጤና ይስጥልን እንደምን አመሻችሁ ክብራትና ክብራን አድማጮቻችን እሁድ ሰኔ 6 2013 ዓ ም የራዲዮ መጽሔት ጀመረ የፕሮግራሙ አዘጋጅና አቅራቢዎች ትዝታ በላቸውና አሉላ ከበደነን ለምሽቱ ከተሰናዱት ልዩ ልዩ ቅንብሮች ጋር እስከ አራት ሰዓት አብረናችሁ እናመሻለን። ወደ ዕለቱ ዝግጅት ከማምራታችን አስቀድመንም በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። እስኪሞቱ መኖር እስኪሞቱ መኖር የቀረንን ጊዜ ጠቅለን ከሰጠነው አሳልፈን በሕይወት እያለን ነው የሚገለን የቁም በድን የሚያደርገን የቁም በድን የሚያሰኘን ሞት አይታችሁ እንደው ታዝባችሁ ታላላቅ ሰዎች አይሞቱም እስኪሞቱ ይጽፋሉ ያስባሉ ያስባሉ ይጽፋሉ ብዕር ማንሳት ጣቶቻቸው ሐሳብ ማውረድ ሐሳብ ማውጣት እስኪሳነው አእምሮአቸው ይጽፋሉ ያስባሉ ያስባሉ፣ ይጽፋሉ። እንባቸውን ይተዋሉ፣ ደስታቸውን ይተዋሉ፣ ተስፋቸውን ይተዋሉ። ወገናቸው ሲጨነቅ ክፉ ቀን ሲያጋጥመው እንዲጽናና በእንባቸው እንዲረካ በደስታቸው፣ ጠላቶቹን እንዲያሸንፍ ተስፋቸውን፣ ተገናርጎ እንዳይገዛ ለዘላለም አንገድ ደፍተው አቀርቅሮ ይተዋሉ፣ እንባቸውን ይተዋሉ፣ ደስታቸውን ይተዋሉ፣ ተስፋቸውን ይተዋሉ ሲመጣ ይመጣል እንጂ ሞት ሕይወታቸውን አይነካ፣ ከተስፋቸው ቅንጣት አይወስድ። እንዲያ ነው ከኖሮ አይቀር የማይቀረውን ሞት ማሳፈር፣ እንደ ሕፃናት ሁሉ እስኪ ሞቱ ድረስ መኖር። እንዲያ ነው እስኪ ሞቱ መኖር። እውቁ ገጣሚ አማ አስፋው ቁና ለስሜ መጠሪያ በሚል ርዕስ ለንባብ ካበቃት የግጥም መድብል ባገኘናት የሳምንቱ ምርጥ ግጥም ዝግጅታችንን ጀምረናል። የተፈጥሮ አደጋዎች እና በተለያዩ አካባቢዎች የሚፈጸሙ ጥቃቶችን ጨምሮ በሰዎች ልቦና ጭንቀት የሚያሳድሩ እና ጥልቅ ሐዘን እንዲሰማን የሚያደርጉ ዜናዎች በዓለም ዙሪያ በርከት ብለው ይሰማሉ። በመደበኛ የመገናኛ ብዙኃንም ይሁን መሰረት የሌላቸውን የሐሰት ወሬዎች ጨምሮ በማህበራዊ ትስስር ገጾች የሚሰሙ አሳዛኝ ዜናዎችን ያለማቋረጥ መስማት የእነኚህ መንፈስ አዋኪ አሉታዊ ወሬዎች የየዕለት ገጠመኝ መሆን ከአላፊ ጊዜያዊ ስሜት ባሻገር የሚያስከትለው የጤና መቃወስ ይኖር ይሆን? ምንስ ማድረግ ይበጃል? ባለፉት ጥቂት ወራት ኢትዮጵያ ውስጥ ብዙዎችን ለሕልፈትና ለስቃይ የዳረጉ ጥቃቶች እና ግጭቶች አስመልክቶ የሚሰሙ ዜናዎችና ወሬዎችን ጨምሮ በርዕሱ ዙሪያ ለሚነሱ ጥያቄዎች የስነ ልቦና ባለሙያ ጋብዘን አወያይተናል። ፕሮፌሰር ዮናስ ተደራራቢና ያልተቋረጡ የህይወት ፈተናዎች የሚያስከትሉትን የስነ ልቦና ቀውስ በጊዜ ለመፈተሽ የታለመ ዝግጅት ነው። በዓለም ዙሪያም ተመሳሳይ ተጽዕኖዎች ይታያሉ። ግጭቶች ያልተቋረጡባቸው በተለይም በተለያዩ የኢትዮጵያ አካባቢዎች ለመጠነ ሰፊ ጥቃቶች የተጋለጡ የቤተሰብ አባላቶቻቸውን ያጡ ወይም በቀጥታ ሰለባ የሆኑ ወገኖች በተለያዩ ጊዜያት ችግሮች የተፈራረቁበት ህዝብ ቢሆንም እንዲህ ሳያቋርጥ የሚደርስ መከራ የሚያስከትለውን ጉዳት ግን ማሰብ ይከብዳል። ችግሩ አላበቃም እና በቅድሚያ በመከራው ውስጥ ያሉትን ሰዎች ፈተና ብንመለከት እንደምን ላሉ የስነ ልቦና ቀውሶች የመዳረግ ዕጣ ይገጥማቸው ይሆን? እንዴትስ ይረዳል? ይሄ ሁላችንንም የሚያሳዝን ነገር ነው። እንዲህ አይነት ሰቆቃ በግለሰብ፣ በቤተሰብ፣ በሰፈር ውስጥ ሲካሄድ በምንሰማው ዜና፣ በየትኛውም ቦታ ቢሆን እንደ ማንኛውም ግለሰብ ልባችን ይሰበራል። እንግዲህ ከሙያ አንጻር እንዲህ አይነት አሰቃቂ ነገሮች አንድ ሰው ላይ በቀጥታ ሲደርስ ወይንም ሌላው ሰው ላይም ሲደርስ ማየት ይሄ ነው እንግዲህ በእንግሊዝኛ ቋንቋ ትራውማ የምንለው ከሰው ልጆች ከተለመደው መደበኛ ኑሮ ውጭ የሰው ሕሊናና አስተሳሰብ ሊሸከመው ከሚችለው ውጭ እጅግ አሰቃቂ ነገር በአንድ ሰው ላይ ሲደርስ ወይም በሌላ ሰው ላይ ሲደርስ ማየት። ይሄ ሰቆቃ ሁሉ ሰው ላይ ተመሳሳይ ውጤት ያመጣል ወይ ብለን ብንጠይቅ፣ አይደለም። ለዚህ ነው እኛ ሙያ የምንገረመው። መቶ ሰዎች እጅግ አሰቃቂ ነገር ሲደረግ ቢያዩ በተወሰነ ደረጃ የተወሰነ በማዘን በአብዛኛው ሰው ይኖረዋል። ከዛ ውስጥ አንዳንዱ ግን የተወሰነ ጊዜ አዝኖ ከዛ ሬዚሊየንት ጭራሽ እንዲያውም ያንን ችግር ለመፍታት ቆርጦ የመነሳት ሁኔታ የሚያሳያል። አንዳንዱ ደግሞ ከዚህ በኋላ ህይወት አልቆላታል ከንደዚህ አይነት ነገር ውስጥ አልፌ ካሁን በኋላ ከመኖር መሞት ይሻለኛል ብሎ ተስፋ የሚቆርጣል። የተለያየ አይነት ነው። ለዚህ ነው በእንግሊዝኛ ትራንዛክሽናል ሞዴል ኦፍ ስትረስ ይባላል። ማለትም በሁለት ነገሮች መሃል የሚካሄድ ግንኙነት ማለት ነው፤ በግለሰቡ እና በሰቆቃው። የግለሰቡም አስተሳሰብ አመለካከት፣ ሃይማኖቱም ሊሆን ይችላል፣ ፍልስፍናውም ሊሆን ይችላል፣ ተፈጥሮም ሊሆን ይችላል። ለአንዳንዱ ሰው እንዲህ አይነት ሰቆቃ ሲያጋጥመው ከዚህ በኋላ ኑሮ የለም ብሎ የሚላለ ሌላው ደግሞ የተለያየ እና ይሄን ጀርመን ሀገር በደረሰው በሆሎኮስት በቪየትናም ጦርነት የቦታው ጥናቶች ነበሩ እና ይሄ ለብዙ አመታት የተደረገ ጥናት ይሄ የሁለቱ ነገሮች የግለሰቡ እና የውጭ ሁኔታ የሁለቱ የመጨረሻ ውጤት የሁለቱ ባህል ያለው ግንኙነት። መልካም ፕሮፌሰር ዮናስ ይህ ጉዳት የደረሰባቸው የስነ ልቦና ህውከቱንም የግድ ማስተናገድ የተጋለጡት ሰዎች በራሳቸው ላይ በደረሰ በደልም በታዛቢነትም ሲሆን በሁለቱም አንስተዋልና በቀጥታ ችግሩ መሀል ባይሆኑም በቤተሰብ በወላጆቻቸው በቅርብ ዘመዶቻቸው አልፎ አልፎም በማህበረሰብ በአጠቃላይ የሚደርሰው መከራ ያባዘናቸው እንደ ማህበረሰብም ይገጥመናል የሚሉና የሚያሳስቧቸው ሌሎች ጉዳዮች ለጭንቀት የዳረጓቸው፣ ሁኔታው ጠዋት ማታ ስለሚያስጨንቃቸው ይህን መሰል ጭንቀትና ውጥረት የሚያስከትለውን ጉዳት ለመቀነስስ ምን ሊያደርጉ ይችላሉ? እንቀበልበት ነገሮችን የምናስተናግድበት መንገድ ላይ እንደ ግለሰብ ልናይ የሚገቡ ነገሮች ይኖሩ ይሆን? ጠዋት ማታ ያን ችግር ማውጣት ማውረድ ብቻ ውስጥ ከምንጠመድ አንደኛ መከላከል አለ ችግሩ ሳይባባስ በፊት አንዳንድ ነገሮች መከላከል ይቻላል። ሌላው ባዮ ሳይኮሶሻል ስፒሪቹዋል ሞዴል ማለትም ባዮሎጂካል የሚባለው በመድኃኒት ለምሳሌ አንዳንድ ጊዜ እንዲህ አይነት ችግር ያጋጥማቸው መተኛት አይችሉም። ስለዚህ ምናልባት መተኛት እንዲችሉ ወይም የጭንቀት በሽታ ለጊዜውም ቢሆን ለማስታገስ መድኃኒት መጠቀም ይገባ ይሆናል። ሌላው ሳይኮሶሻል እንግዲህ የስነ ልቦና ምክር መቀበል ይሆናል። እና ይሄ ሳይኮ ሶሻሉ በግለሰብ ደረጃ ነው። በቡድን ደረጃ ደግሞ በባህላዊ የአካባቢው ሰዎች፣ ማግሌዎች፣ ሌሎች የሰፖርት ኔትወርክ፣ በእድርም በተለያየ መንገድ አንዱ አንዱን የሚያግዝበት ያራሱ ይሄንን ችግሩን በፈር ለማድረግ የሰቆቃውን ሰዓት ላይ ውሃ ለመቸለስ እና ግለሰቡ አብሮ እንዳይቃጠል ስነ ልቦና የፈጠና እንዳይቃጠል እንደ ቀዝቃዛ ውሃ ለማፍሰስ የህብረተሰቡ መሪዎች፣ ሽማግሌዎች፣ በተለይ በእኛ ባህል ውስጥ የሃይማኖት መሪዎች እና እንደዚህ አይነት የነሱ ምክር እና አስተያየት ትልቅ አስተዋጽኦ ሊኖረው ይችላል እና እዚህ ላይ እንግዲህ ምሆራ ኃላፊነት አለባቸው በፕሪቬንሽን ዚህን አለማርከፍከፍ ማለትም አንድ ቤተሰብ ወይም ሁለት ቡድኖች በሚጋጩ ጊዜ የተጎዳው የእኔ በኩል ብቻ ነው ያኛው ምንም አልተጎዳም የእኔን ብቻ ሰቆቃ አዳምጡ ሌላው ገደል ይግባ አይነት ነገር እሳት ላይ ቤንዚን መጨመር ነገር ግን የለም እስቲ ይሄ ነገር እሳት ሁላችን አብሮ ቤቱን ከሚያቃጥል ለምን አንነጋገርም ለምን በሽማግሌዎች አንመክርም ብሎ ይሄ በሶሲዮሎጂካል በቡድን ደረጃ እንዲህ አይነት መፍትሄዎች እንግዲህ የኮንፍሊክት ሬዞሉሽን እና ግጭቶችን ሚዛናዊ በሆነ መንገድ መፍታት ማለት ነው። እና ችግሩን ለመከላከል ሁሉም የህብረተሰብ ክፍል አስተዋጽኦ አለው። ግን በተለይ በእኛ ሙያ ኦፒኒየን ሊደርስ እንደ ሌላው ሰው እንደ መሪ የሚያያቸው እንዳንተ ሙያ ውስጥ ያሉ ጋዜጠኞች ሊሆን ይችላሉ። የፖለቲካ መሪዎች ሊኖሩ ይችላሉ። የሃይማኖት መሪዎች ሊኖሩ ይችላሉ እና የእነሱ ጸባይና ሁኔታ አመራር ችግሮችን ለመከላከል በጣም ጥቅም አሉ። ስልጣን የሚባለውም እንግዲህ ይሄ ነው። አንዱ እንዲህ አይነት የሀላፊነት ስሜት ሲኖር እና ይሄ ሀላፊነት መውሰድ ሲኖር፣ ይሄ ይሄ እንግዲህ ከመፍትሄው ጋር አብሮ ነው ነው። መልካም ፕሮፌሰር ዮናስ በቀጥታ የመገናኛ ብዙሀኑን ዓለም ወደሚመለከተው ጭብጥ ልውሰደው በየዕለቱ ከየአቅጣጫው የሚጎርፈውን መጠኑ የበዛ መልካም ያልሆነ ዜና መከታተል ወዲሁም መልካም ያልሆነ ዜና እጥረት ያለበት ጊዜ አይደለም። በኢትዮጵያ ብቻ ሳይሆን በዓለም ደረጃም የከፉ ዜናዎች ያለማቋረጥ በብዛት የሚሰሙበት ጊዜ ነው እና እንዲህ ያለው ዛሬ ደግሞ ይልቁንም በማህበራዊ ሚዲያው በኩል መሰረት የሌላቸውን ጨምሮ ጠዋት ማታ በብዛት ይሰማሉና ጤናማ ያልሆነ እውከት ያለው እውነትም የግጭትና የችግሮችን መሰረት ያደረገም ሊሆን ይችላል። እነሱም በብዛት ወደ ውስጥ ማስገባት ሊያስከትል የሚችለው የስነ ልቦና ችግር ይኖር ይሆን ወይ? ሰዎች የሚከታተሉትን የሚሰሙትን ወሬ መቆጣጠር ያስፈልጋቸው ይሆን ወይ? ይሄ ነገር ይበዛብኛል፣ ለመፍትሄ ከሚደረገው ባሻገር ጠዋት ማታ መከራ ወደ ውስጥ ማስገባት ጤነኛ አይደለም ብለው ማሰብ ይኖርባቸው ይሆን? ይሄ ነገር መቼም የሰው ልጅ የተሰራው ነጋ ጠባ ሰቆቃ ለማስተናገድ ብቻ አይደለም። ይህንን ነገር ከፋፍሎ ለተወሰነ ደቂቃ ከአንድ ቦታ ተነስቶ ወደ ሌላ ቦታ መሄድ አለበት። ለተወሰነ ደቂቃ የሆነ ነገር ማድረግ አለበት። ስለዚህ የግዴታ እያንዳንዱ ሰው በደንብ ቅድም ሊሆን ይችላል ላይሆን ይችላል ጊዜውን ከፋፍሎ መጠቀም አለበት። ምርጫ የለው እና ስለዚህ አንዳንድ ጊዜ አሁን ወጣቶች ላይ በተለይ ከመጠን ባለፈ ሁኔታ ዜናም ሊሆን ይችላል ወይም የሆነ ነገር ምግባቸውን ሳይበሉ እንቅልፋቸውን ሳይተኙ ከመጠን ባለፈ ሁኔታ ሲከታተሉ በከፍተኛ አእምሮ ሕመም የሚታከሙበት ሆስፒታል ሲገቡ ያየኋቸው ያከምናቸው አለ። እንግዲህ እነዚህ ወጣቶች ሀይ ባይ የላቸውም፣ የሚመክራቸው ወይም ቤተሰብ ውስጥ አባት የለም ወይም እናት የለም። በዚህ ችግር አለ አሜሪካ ነገር እና እንደዚህ አይነት ሌላውም ላይ ይሄ አለ። ትልቅ ሰውም ላይ ቢሆን ለሁሉም ጊዜ አለው ጠቢቡ ሰለሞን ይሄ በጣም ትክክል ኮን በእኛም ሙያ ሰው ለሐዘኖም ጊዜ ማድረግ አለበት። ለዜናውንም ለሚወስድበት ጊዜ መኖር አለበት። ለሁሉም ነገር ጊዜ አድርጎ በተለይ ደግሞ በዜና የሚከታተሉ ሰዎች ከሆኑ ማታ ወደ እንቅልፍ ሊሄዱ ሲሉ በተቻለ መጠን የሚረብሽ ዜና ላለማየት መሞከር። የሚረብሽ ዜና ሰውነቱን አክቲቤት ስለሚያደረግ ማለትም የመሸሽ ወይም የመከላከል ስሜት ውስጥ ስለሚከተው የመነቃቃት ስሜት ይፈጥራል። ያ ደግሞ ኖር አድነርጂ ያ ነገር ንጥረ ነገሩ ኬሚካሉ ሰውነታችን ውስጥ በሚሰራጭበት ጊዜ እንቅልፍ የሚከለክል ነገር ነው። በጣም ኃይለኛ ዜና ከባድ የሚረብሽ ዜና ሲኖር በሰውነታችን ወይ ለመሸሽ ወይ ለማጥቃት አይነት ስሜስቱት ሲገባ ፍላይት ኦር ፋይት የሚባለው በእንግሊዝኛው ሲገባ ግለሰቡ በደንብ ላይተኛ ይችላል። በደንብ ደግሞ አልመተኛት ፍረስትሬሽን ቶለራንስ የምንለውን ጭንቀትና መከራ ፈተና መከላከል አቅም ይቀንሷለት። አንዳንዴም እንዲያውም የሰውነት በሽታ የመከላከል አቅም እሱንም ዝቅ ሊያደርግ ይችላል። አንዳንድ ሰዎች እኮ ጉንፋኑም ይበረታባቸዋል ቁርጥማቱም ምንም ሊጨምር ይችላል ከመጠን ያለፈ ፈተና ሲኖር። ስለዚህ ጠቢቡ ሰለሞን እንዳለው ለሁሉም ጊዜ ያለ ዜናውም በልክ በሆነ አለበት እና ለሁሉንም ነገር አብሮ ማስኬድ መቻል አለበት እና ይሄ መልቲፕል አክሽን ፓራሌል የሚሉት ነገሮችን በአንድ ላይ ማስኬድ መቻል። ሁል ጊዜ ማራቶን አይቻልም። አንዳንዴ እያነከስንም ቢሆን እቸ መቀጠል አለብን። ማድረግ ያለብን ስራም ከሆነ ወደ ስራ መሄድ አለብን። እንቅልፍም ከሆነ ወደ መኝታ መሄድ፣ ልጆችንም መንከባከብ ከሆነ ማድረግ ያስፈልጋል። ያን ሁሉ እያደረግን ዜናውንም መከታተል ይቻላል። መጠመድ የለብንም መጠመድ የለብንም። እሱ ነው ዋናው እሱን። መልካም ፕሮፌሰር ዮናስ ይሄ ፈተና ለተገልጋዮች ብቻ አይደለም። ሆን ተብሎ የሚፈበረኩትን የሀሰት ዜናዎችና ጣጣዎቻቸውን እነሱ እናቆይና ለብቻ እንመለከታለን። ነገር ግን ከሁኔታዎች መክፋት በየቀኑ የሚደረጉ የሚፈጠሩት የከፉ ነገሮች ከመሆናቸው የተነሳ ጠዋት ማታ የሚያሳዝን አደጋ ወይም ሆን ተብሎ የተፈጸመ ጥቃት በማህበረሰብ ወይም በአገር ላይ ይደርስ ይሆናል የሚል የሚያሰጋ ጉዳይ በየዕለቱ ይሰማል። በልዩ ሙያቸው ሳቢያ በተለይ የሚመለከታቸውን ሰዎች ልናነሳ ነው። ለዚህ ማነጻጸሪያ የሚሆነው ባለፈው ዓመት አብዛኛውን ጊዜያችንን በኮቪድ-19 ፈተናዎች ተጠምደን በነበረበት ጊዜ በግንባር የተሰለፋችሁት የሕክምና ባለሙያዎች በሙያችሁ ምክንያት ለፈተና ተዳርጋችሁ ነበረ። ጠዋት ማታ ህሙማንን ማየት አለ የመጋለጥ እድሉ ከፍ ያለ ነው። ከዚህ አንጻር በስራ ምክንያት የከፉ ዜናዎችን የጦር ሜዳ ውሎ ሊሆን ይችላል፣ የጎርፍ መጥለቅለቅ ሊሆን ይችላል፣ ሱናሚ ሊሆን ይችላል። እንዲህ አይነት ነገሮችን እንድንቋቋም ስራችን አዘጋጅቶናል ወይም ይጠበቅብናል። ነገር ግን እንዲህ ሳያቋርጥ ጠዋት ማታ ሲመጣ ጠዋት ስንነሳ የከፋ ነገር እንደሚኖር እያሰቡ መነሳት ድረስ ሲደረስ እንዲህ ያለ ሁኔታ በባለሙያዎች ላይ ሊያደርስ የሚችለው ጉዳት ይሄ ቅድም ያነሳሁትን የጤና ባለሙያዎችንም ሊያዛምዱበት ይችላሉ። በግል ሊደረግ የሚችል ነገር አለ፣ በሙያ ረገድ የሚደረግ ነገር አለ። ያለፈው አንድ አመት ተኩል በእኔ ሙያ ያሉትን ጨምሮ ይሄ መሰሉን የየለት ዜና ለሚያጠናቅርም ሰው ቀላል አልነበረምና ምን ይላሉ እዚህ ላይ? በስራ የተነሳ ብዙ ፈተና አለ። በጋዜጠኝነት እናንተ ዜና ስታጠናክሩ አሰቃቂ ዜና በየቀኑ መስማት ራሱ የትራውማቲክ ሊሆን ይችላል። ማለትም ከፍተኛ ጭንቀት ውስጥ ሊከት ይችላል። ሐኪሞችም ነርሶችም እንደዚሁ ወታደሮችም፣ የሀገር መሪዎችም፣ ፖለቲከኞችም ሁሉም ላይ ይሄ ችግር አለ። ነገር ግን አሁን በተለምዶ ፕሮፌሽናሊዝም የሚባለው ይሄ እንግዲህ ማይንድ ሴት አስተሳሰባችን፣ አመለካከታችን፣ ስሜታችን የሚቀረጸው ከሙያው ጋር ተያይዞ በሚሰጠን ስልጠና ነው። በእናንተ ሙያ የተወሰነ ማይንድ ሴት አለ፣ በእኛም ሙያ የተወሰነ ማይንድ ሴት አለ። በወታደርም እንደዛ ነው። አሁን በኮቪድ ጊዜ ወደ ሆስፒታል መሄድ እውነት ለመናገር ፈራ ነበረ። መሄድም አለብኝ። ስለዚህ አስፈላጊውን ጥንቃቄ እያደረግኩ ከነ ፍርሃቴ ከነ ገሳንግሴ መሄድ አለብኝ፣ ስራ ቦታ ስራዬንም መስራት አለብኝ። እየሰራሁም ሀሳብ እንደው ድንገት ማስኳ ቅድም እንደው አፍንጫዬ በደንብ አላስተካከልኩትም፣ ወሽተኛ ኮቪድ ሊኖረው ይችላል። በተለይ አንድ ጊዜ አስታውሳለሁ፣ ሀያ ሰባት በመቶ ፖዚቲቭ ነበር እዚህ ያለሁበት ከተማ ከፍተኛ ጉዳት ከደረሰበት ከተማ አንዱ ነው አንዱ ነው። እና እዚያን ጊዜ በእውነት ወደ መኪና ማቆሚያው ጋራጅ ስገባ፣ ሆስፒታል፣ አንዳንድ ጊዜ የፓርኪንግ እንትኑን ነክቼ እጄን ሳላጸዳ ፊቴን ስነካ እንዴት መረባሸው! ምክንያቱም ልይዝ ይችላል ጥያቄ የለውም። እና ስለዚህ ይሄ ሙያው እያንዳንዱ ሙያ ፈተና አለው። ፈተናውን ደግሞ ለመቋቋም ፕሮፌሽናሊዝም ማይንድ ሴት የሚባለው በእውነቱ ስሜትን እና ሀሳብን እንዴት መግራት ይገባል የሚለው ከሙያው ጋር ተያያዘ የሚመጣው ነው። ሌላው የግለሰብን ጸባይ ነው። የተለያየ ባህላዊም ጉዳይ እና አንድ ነገር ግን መረዳት የሚያስፈልገው አንዳንድ ጊዜ ይሄ ስራ ሲበዛ እንደ ረዥም ሰዓት በመስራት ስራውን እገፋዋለሁ የሚባለው ድሮ ይመስለን ነበር፣ ግን አሁን ጥናቶች እንደሚያሳዩት እንዲያውም ውጤታማ አይደለም። ይሄ ምንም እረፍት ሳያደርጉ ወይም ከሚሰሩት ነገር ለየት ያለ ነገር ሳያደርጉ ሳምንቱን በሙሉ የሚሰሩ ሰዎች አንደኛ ውጤታማ አደሉ፣ ሁለተኛ የጤናም ችግር ሊያጋጥማቸው ይችላሉ። እና እግዚአብሔርም አንድ ቀን ያረፈው ያለ ምክንያት አይደለም ነው። እና ሌላው ቀርቶ አንድ ጆርጅ ማኪዮ ነው የሚባል ሰው ይ ባጠናው ቢያንስ ቢያንስ የተወሰነች እረፍት እንኳን ናፕ አምስት ደቂቃ አስር ደቂቃ መውሰድ ራሱ ጥሩ ነው ይላል። ምሳሌ ሰጥቶ ሲናገር አንድ የሆነች አትሊት የሆነ ጊዜ ተሸነፈች ዝላይ ላይ ይሁን የሆነ ብቻ ከዛ በኋላ ኮቿ ምን አላት ቢያንስ ቢያንስ ለአንድ ደቂቃ አይንሽን ጨፍነሽ ትንሽ ትንፋሽ ውሰጂ እንዲህ አይነት ብሬክ ልመጂ አላት። አንድ ደቂቃ ብቻ ያ በዛች ብቻ ለውጥ ማምጣት ይችላል። ሌላው ደግሞ የታወቀው የምታውቀው ሳውዝ ፖል ለማግኘት የደቡብን መጨረሻው ክፍል ለማግኘት አንድ የኖርዌይ አንድ የስኮትላንድ ቡድኖች ምክክር ላይ ነበሩ። የዛሬ ስንት ዓመት የስኮትላንዱ አየሩ ጥሩ ሲሆን ንፋሱ በማይበዛ ጊዜ ብዙ እስኪ ደክማቸው ድረስ ይሄዳል። የኖርዌው ግን በቀን አስራ አምስት ኪሎ ሜትር ነው ሀያ ኪሎ ሜትር አየሩ ጥሩም ሆነ መጥፎ ቀጥሏል። ከዛ መጨረሻ ላይ አንድ ሶስት ቀን ሲቀራቸው አየሩ ጥሩ ሆነ። የስኮትላንዱ በቃ ቀጠለ። የኖርዌዩ አዛዡ አስራ አምስት ኪሎ ሜትር ላይ አቁሙ ይላቸዋል። እረፍት ይውሰዱ አየሩ ጥሩን ቀጥል ቢሉትም የለም አያስፈልግም። እና የኖርዌው ጨርሶ ተመለሰ። እንደምታውቀ የስኮትላንዱ ቡድን በሙሉ ሞቱ። መለሰ። ሰው አልነበረም ለወሬ ነጋሪ አልቀረም። እና ማስታወሻቸው ላይ የጻፉት እራሱ እዛ ላይ እያንዳንዱ ቀን ይጽፎ ነበር እና ይሄ በርናውት የሚባለው ማለትም ከመጠን በላይ በመስራት ውጤታማ እንሆናለን የሚለው ስራ በበዛ ቁጥር ወርክ ሀርድ እንድ ሀርድ ሞር ወርክ ሞር ወርክ የሚለው አሁን እሱ ጊዜ ያለፈበት ነው። በሳይንስ ድጋፍ የለውም። አሁን ሰማለሁ ኢትዮጵያ ውስጥም ብዙ ሰዓት የሚሰራው ሰዎች አሉ አሉ፣ አስራ ስድስት ሰዓት ቅዳሜ ይሰራሉ። ይሄ ውጤታማ አያድርግም ነው አዲሱ። እንዲያውም በርናውት ሲገባ አንድ ሰው ምንድን ነው ጭራሽ ስራውን መጨረሻ ላይ ሊጠላ ይችላል፣ ኑሮንም ሊጠላ ይችላል፣ መፈጥሮን ሊጠላ ይችላል። በዚ ላይ ብዙ ጥናቶች ይደረጋሉ እና ቲንክ እኔ አሁን ያንን ካየ በኋላ ስራ ቦታ ምሳ በኋላ ጊዜ ካለ ከምሳ በኋላ ካልሆነም ወደ ከሰዓት በኋላ ወደ አስር ሰዓት ላይ የአስራ አምስት እስከ ሀያ ደቂቃ ናፕ ወስዳል እና ያ ያድሰኛል እንደ ሀሳሰብን አመለካከትንም እንደ ዓለም ጨልሞብኝ ከሆነ ወደ ናኩ ልኩት ስነቃ ትንሽ ፈካ ስላለች። እዚህ ይሄ በጣም በጣም ይሄ ነገር በአንተ ፕሮግራም አንዱ ትልቅ ማስተላለፍ ፈልገው በዚህ ይሄ በርናውት የሚባለው ስራ በበዛ ቁጥር ብዙ ሰዓት መስራት አይደለም መፍትሄ። አሁን አሁን በአንዳንድ ህይወትን ቀለል ለማድረግ በሚመከሩ ትምህርቶችም ላይ የምናየው በጣም የበዛ ስራ ከመስራት ይልቅ በቀለጠፈ ሊጠቅም በሚችል መንገድ አሰራርን ማደራጀት ነው እንደ ጥሩ የሚባለው እና ጥሩ ምክር ሰጥተዋል። በጣም በመስራት ብቻ ይሸነፋል ያስቡትን ብዙ ወጣቶችም የሚያመላክት ይመስለኛል። ፕሮፌሰር ዮናስ ወደ ሌላ ጥያቄ ከምሻገሬ በፊት እዚህ ቀደም ብዬ ባነሳው ሎት ከሙያ ጋር በተያያዘው ፈተና ቅድም እንዳሉት ስራው የሚጠይቀው የአእምሮ ዝግጅት ከስራው ጋር የሚሄደውን በስልጠናም በስራ በሙያ ልምምድም እንደ ሙያ መስኩ ሁሉም ጋር አለና ቀረብ አድርጌ ያቀረብኩት ጥያቄ በተለመደው መንገድ ከሆነው ውጭ ላለው ማሳየት ፈልጌ ነው። በመደበኛ ሁኔታ ጋዜጠኛ አሁን አሁን እንደሚያውቁት መንገዶች ተመቻችተውለት ከጦሩ ጋራ በቦታው ሄደው ያለውን ነገር እንዲዘግቡ ኃላፊነትም ለአደጋም የተጋለጠ ነገር ይሰራሉ። እሳት ባለበት ጎርፍ ባለበትም በቦታው ሄደው ይዘግባሉ። ሙያው የሚጠይቀው ፈተና ነውና ቅድም የጦር ሰራዊትን ኃላፊነትና የስራ ጠባይ እንደገለጡት የኮቪድን አንስተናል። በህክምና በእርሶ ሙያ ሁሌም ከህመም ጋራ ሁሌም ከህይወት ጋር የሚደረግ ግብ ግብ ላይ ነው የምትሰለፉት። ነገር ግን እነኚህ ፈተናዎች የሁል ቀን ጣር አይደሉምና። አንድ ሰው በየጠዋቱ ሲነሳ የሚያሳስብ መጥፎ ዜና እንደሚኖር አስቦ የሚነሳ ከሆነ ለአእምሮውም ጤናማ አይሆንም ከሚል መንፈስ ነው ይህን ማነሳለሁት ተነጎዳያም የሆነው ከዛም በኋላ ነው በሚያሰላስለው አእምሮዬ ይህንን የስራዬ አካል ነው ጨርሼ እወጣለሁ። ሳላውቀው ግንም በተደጋጋሚ ወደ ውስጤ ያስገባሁት ነገር የሚጎዳኝ ነገር ሊኖር ይችላል ወይ? ይሄንንስ ለማስቀረት ማድረግ የሚችለው ነገር አለ ወይ? እሺ እንዲያውም አሁን ያለው በእኛ ሙያ ያለው አመለካከት ጠዋት አንድ ሰው ሲነሳ በተለይ መጥፎ ሊሆን ይችላል የሚባል ዜና አንቲሲፔትድ ባድ ኒውስ ወይም ማንኛውም ዜና በሱ አትጀምሩ ነው የሚባለው። ሌላው ቀርቶ በስልካችሁ አትጀምሩ ነው የሚባለው እና የመጀመሪያ ነገር ከተቻለ ግራውንዲንግ ማለትም፣ ጸሎትም ከሆነ ጸሎት ሜዲቴሽንም ከሆነ ሜዲቴሽን የተወሰነ ነገር አምስት ደቂቃም ሊሆን ይችላል፣ ወይ ሙዚቃ እየሰማ ወይ ውሃ አንዳንድ የተፈጥሮ ሜዲቴሽን ይሄንን በማድረግ ጀምሮ ፕሮፌሰር ማርክ ዊሊያምስ የሚባሉ ዩኒቨርሲቲ ኦፍ ኦክስፈርድ ድሮ እንዲያውም ቄስ ነበሩ፣ የፕሬስቢቴሪያን ቸርች ከዛ ሳይኮሎጂስት ሆነው እሳቸው ሌሎች ማስረጃ በደምብ በሳይንሱ ቀኖችውን መጀመሪያ ያለባችሁ በግራውንዲንግ ነው። በሜዲቴሽን ወደ ጸሎት እድለኛ ሆኖ ሃይማኖተኛ የሆኑ ሰዎች መጸለይ ይችላሉ። ሃይማኖተኛ ያልሆኑትም ደግሞ እንደዚሁ መንፈሳቸውን አረጋግተው ሀሳባቸውን ሰብስብ በማድረግ ጀምሮ ነው ነበረው። ሌላው ደግሞ የፊዚካል አክቲቪቲ እንቅስቃሴ አሁን ጠዋት ጠዋት ሁልጊዜ ጊዜ ለአንድ አስራ አምስት ሀያ ደቂቃ ተንቀሳቅሼ እመጣለሁ። ያ መንፈሰን ያዘጋጀዋል። ግን አንዳንድ ጊዜ ደግሞ እንደው መቼም ሁኔታዎች ኢትዮጵያ ውስጥ ሲጋጋሉ ጦርነት፣ ውጊያ የነበረ ሰሞን በተለይ ያቺ ለራሴ ያወጣዋት ሕግ እንደው እያዳለጠችኝ በዜና እጀምራለሁ። እና ይሄ እንግዲህ ልክ የመንፈስ ጡንቻህን አዳብረ ከዛ ወደ ቀኑ ስራው ስትገባ እንዲያውም ቀንህን መጀመሪያ እቅድ ሳታወጣ አትጀምር ነው ይባለ ሁለት ደቂቃም ቢሆን ወስደህ ከዚህ ሰዓት እስክንሰት ይችን ያደርጋለሁ እንደ ብሎ የተወሰነም ነገር ከዚህ እስከዚህ፣ ወይም ቢያንስ ቢያንስ ዛሬ ይሄን ይሄን ይሄን አድርግ ያለው አንድ አራት አምስት ነገር እንደዛ ጽፎ መነሳት መስመር እንድትይዝ ያደርጋል ነው። ምክሮቹ የሚገቡ ናቸው ፕሮፌሰር ዮናስ። ቀጥሎ እንድናየው የፈለግኩት ጭብጥ ደግሞ የዓለማችን ሌላ ፈተና ነው። ከእነኝሁ ጉዳዮች ጋር ይዛመዳል፣ በተዘዋዋሪም ነካክተነዋል። እንዲህ ያለው ትርምስ ባለበት ሁኔታ ውስጥ የሚፈጠሩ በእርግጥ የሆነው ያነሰ ይመስል የተዛቡና የሐሰት ወሬዎች የሚያደርሱት ጉዳት አሁን ደግሞ ቅድም ያነሱት ያ ቴክኖሎጂም ለክፋት ስራ እየዋለ ነው። ሌላ ቀርቶ መንግስታት እንኳን ከጊዜው ፈተና አልዳኑም። ታላላቅ የሚባሉ መንግስታት ሳይቀሩ ሰለባ ከመሆን ያልዳኑበት ጊዜ ላይ ነን። የተሳሳተ የተዛባን መረጃ ለማይመረምር ሰው አይደለም ለሚመረምር እንኳን ለጊዜው ማሳሳት የሚችሉ መረጃዎች በቀላሉም በቴክኖሎጂ የሚሰሩበት ሁኔታ ላይ ነው ያለነው። እና እነኝንስ እንዲህ ያለው ጉዳት አንድም ወይ ጥቅም የሚያገኙ ወይንም ደግሞ ሌላ የተለየ ዓላማ ያላቸው ሰዎች የማያቆሙት ስለሆነ ማቆምም የሚቻል አይመስልም አሁን ካለበት ሁኔታ አንጻርና እዚህ ላይ በስነ ልቦናው ምን ይታዩታል። ፕሮፌሰር ዮናስ እንዳለ ገዳ ጋር የጀመርነው ቃለ ምልልስ አልተቋጨም። ቀሪውን በሌላ ፕሮግራም እናቀርባለን። እውቁና አንጋፋው የኢትዮጵያ ቋንቋዎች፣ የሥነ ጽሑፍና የሥነ መለኮት ጉዳዮች አዋቂው ፕሮፌሰር ጌታቸው ኃይሌ አረፉ። የኢትዮጵያ ቋንቋዎችና የስነ መለኮት ሊቅ ፕሮፌሰር ጌታቸው ኃይሌ ባለፈው ሐሙስ ለአርባ አጥቢያ ነው በዘጠና ዓመታቸው ከዚህ ዓለም በሞት የተለዩት። ከ1950 እስከ 1960ዎቹ በአዲስ አበባ ዩኒቨርሲቲ በሴማዊ ቋንቋዎች ጥናት በአማርኛና ግዕዝ ሥነ ጽሑፍና ሰዋሰው በመምህርነት ያገለገሉት ፕሮፌሰር ጌታቸው ኃይሌ ደቂቀ ስጢፋኖስ፣ ባሕረ ሐሳብና ስለ ግዕዝ ስነ ጽሑፍ የተሰበሰቡ አንዳንድ ማስታወሻዎች፣ ሌሎች በርካታ መጽሐፍት ለንባብ ያበቁ ናቸው። በሀገራዊ ጉዳዮች ላይ በሚሰጧቸው በሳል ሐሳቦችና ትችቶች የሚታወቁት ፕሮፌሰር ጌታቸው ኃይሌ በሕይወት ዘመናቸው ላበረከቷቸው ታላላቅ ሥራዎችም ከተለያዩ ዓለም አቀፍና የኢትዮጵያውያን ተቋማት በርካታ ሽልማቶችን ተቀብለዋል። እንደ አውሮፓውያን የዘመን አቆጣጠር በ1987 ዓ ም ለኦሪየንታል ጽሑፎች ጥናት ምርምርና ጥናት ባበረከቱት አስተዋጽኦ ለብሪቲሽ አካዳሚ ፌሎውነት ሲመረጡ፣ በ1988 ዓ ም የላቀ ሥራ ላበረከቱ ግለሰቦችና ተቋማት ዕውቅናና ድጋፍ የሚሰጠው የስመጥሩ የመካርተር ፋውንዴሽን ሽልማትም ተቀብለዋል። እንደ አውሮፓውያን የዘመን አቆጣጠር በ1995 ዓ ም በዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማህበረ ብዩራን ዘረ ኢትዮጵያ ከዓመቱ ተሸላሚ አንዱ ሆነዋል። በተጨማሪም በኢትዮጵያ ጥናቶችና በሰሜያዊ ቋንቋዎች ምርምር በሚታወቁት እንግሊዛዊው ምሁር ኤድዋርድ ኦለንዶርፍስን የተሰየመው የተሰየመውና በዚሁም መስክ ከፍተኛ የምርምር ሥራዎችን ላበረከቱ ምሁራን የሚሰጥ ሜዳሊያም ተሸልመዋል። አድማጮች፣ ከጥቂት ወራት በፊት ፕሮፌሰር ጌታቸው በህመም ላይ ሳሉ በተለያዩ ርዕሰ ጉዳዮች ዙሪያ በተከታታይ ከተደረገ ቃለ ምልልስ በመጠኑ እናሰማችሁ። አድማጮች ቃለ ምልልሶቹ የተካሄዱት በበርካታ ወራት ጊዜ ውስጥ በተለያዩ ቀናት፣ ትኩረት ያደረግንባቸውም ርዕሶች እንዲሁ በርከት ያሉና የተለያዩ ናቸው። ለምሽቱም ከአንድ ሁለቱ ምልልሶቻችን የተወሰዱትን ነው የምትከታተሉት። ፕሮፌሰር ጌታቸው ኃይሌ በቅድሚያ ለጊዜው አመሰግናለሁ። እግዚአብሔር ስጥልኝ። መስቀናዊ ነው። እግዚአብሔር ስጥልኝ። ፕሮፌሰር ጌታቸው አሁን የማወያየው ታመው ባለበት ሁኔታ ነው። በጠና ታሞም በአገር ጉዳይ ይጽፋሉ፣ አላረፉም። በህመም ላይ ያሉ ነው የማናግሮት ና ይቅርታ ጠይቃለሁ በቅድሚያ እንዲህ ባለ ሁኔታ ውስጥ ሆነው ለቃለ ምልልስ በመፍቀዱ ና እኔም በዚህ ሁኔታ ውስጥ እንዳናግረው በመግፋቴ። ለመሆኑ የጤናው ሁኔታ እንዴት ነው? በምን ሁኔታ ውስጥ ነው ያሉት? እንደ በመጠኑ ስለ ጤናው ቢነግሩኝ። አሁን እንግዲህ አሁን እርግጥ ነው ጤናዬ ሙሉ አይደለም። ትልቁ ችግሬ መተንፈስ ነው። መተንፈስ ያቅተኛል ረጅም ጊዜ ስንወያይ ከሰዎችም ጋራ ለዛ እንግዲህ ትንፋሽ ያጥረኛል እና ምናልባት እንግዲህ ይሻለኝ እንደሆነ እያልኩ ተስፋ አድርጋለሁ። ነገር ግን መተንፈስ ከአቃተኝ ጊዜ ጀምሮ እስካሁን ምንም የተሻለ ነገር የለም፣ የከፋም የለም። እንደዚሁ መሃል ቤት ቁጭ ብያለሁ። አልተለወጠም፣ ሁኔታው አልተለወጠም። ሆስፒታል እና ደግሞ መዳኛ ክፍል ብለው ወስደውኝ አንድ ወር በላይ እዚያ ቆይቼ ጤንነቴ ምንም ለውጥ ስላላሳየ ቤቴ መጥቼ ቤቴ ነው የምታከመው። ነርሶች እዚሁ ይመጣሉ። ሐኪሞችም ቀጥረን እዚሁ እየመጡ እንዲያክሙኝ፣ ችግሬን እንዲከታተሉ አድርገናል። ቤት ነው ያለሁ። እንግዲህ የእርሶን ስራ ቤተሰባዊ ህይወትን ጨምሮ ያለፉበትን መንገድ ሰፋ አድርገን እንድንጨዋወት ነው ሀሳቤና ወደ ሁሉም አቅጣጫ የሚወስዱን ጥያቄዎች አለፍ አለፍ እያልኩ አነሳለሁ። በዚህ አይነት የጤና ሁኔታ ውስጥም ሆነው እንደ ወትሮውም ባይሆን የኢትዮጵያን ጉዳይ መከታተል አልተውም። አልፎ አልፎም አንዳንድ ሀሳቡንም ያጋሩበትን አጋጣሚ ይመለከታለሁ። ላለፉት ጥቂት ወራት በህመም ላይ ባሉበትም ጊዜ የሚጽፏቸውን፣ ሀሳብ የሚሰጡባቸውን፣ የሚጠይቋቸውን ነገሮች ተመልክቻለሁ። እንግዲህ እድሜውም በሙሉ ያልተለየት ጉዳይ ነው። በኢትዮጵያ ጉዳይ ይጽፋሉ፣ የሚያሳስቦትን ነገር ያካፍላሉ፣ የመሰሎትን ሀሳብ ይረውራሉ። እንዴት ነው እንዲህ በህመም ላይ ባሉበት ጊዜ እንኳን የኢትዮጵያን ጉዳይ መከታተል ያላቆሙት? ምናልባትም የወሰኑት የሚለው ትክክል ሳይሆን አይቀርም። አዎ እንግዲህ መቼም እርግጥ ነው የኢትዮጵያ ጉዳይ በተነሳ ቁጥር ሲታየኝና አቅም ሲኖረኝ አንዳንድ ነገር መናገሪያ አይቀርም። ቀደም ብሎ የተጀመረ ስለሆነና የኢትዮጵያ ጉዳይ ስለሚያሰጋኝ ሁልጊዜም ለመናገር ሞክራለሁ፣ የመሰለኝን ለመግለጽ ሞክራለሁ። ፕሮፌሰር ጌታቸው ወደ አንድ ትልቅ ነጥብ ልውሰዶ ቀደም ብለን ባነሳ ነው ትንሽ አቅም ካለዎት ነው ወይንም ጀምር አድርገን እንተዋዋለን። መጨረሻ ላይ ባነሳናቸው ሕይወትን በሚመለከቱት ነገሮች ውስጥ መልከት ማድረግ ችለናል። እንዲህ ያለ ፈታኝ ጊዜ ሲገጥም የሰው ልጅ ወደ ራሱ የመመልከት እድል ይሰጠዋል። የገዛ ጥፋቶቹን፣ ድክመቶቹን እንዲመረምር ያደርገዋል። የሕይወት አላማውን እንዲቃኝ በዘልማድ ከሚኖርበት ሁኔታ ወጥቶ የለም እንዲህ ያለ ነገር ሕይወት ለካ አጭር ናት ምን አድርጌ ምን ሰርቼ አልፋለሁ? ኑሮዬንስ እንዴት አስተካክላለሁ? ግጭቶች ውስጥ የሚገባባቸውን አላስፈላጊ ነገሮች ማስወገድን እንዲመለከት መልሶ ይረዳዋል የሚል አስተሳሰብ በአንድ በኩል አለ። በሌላ በኩል ጊዜያዊ ናቸው። ለጊዜው በቅርቡ ያለ አንድ ሰው ሲሞት ደንግጦ ስለ ሕይወት የሚያስበውን ያህል የመርሳት አቅሙ ከዚያ በላይ ሆኖ ወዲያው ዘንግቶት ወደ ቀድሞ ኑሮ ይመለሳል ይባላል። እኚህ እንደው አሁን በጭንቀት ያነሳ ናቸው የሚታዩት ሁኔታዎች ከዚህ ከተሻገርን በኋላ ከዚህ ፈተና ማግስት የተሻለ ሰዎች እንድንሆን በግልም በማህበረሰብም ደረጃ የሚረዱን ከልባችን የምናኖራቸው ቁም ነገሮች ይተውሉን ይሆን? እንማር ይሆን? ከዚህ ቀደም የነበሩ ፈተናዎች አስተምረውን ይሆን? እንደዚህ አይነት መሰል በአደጋ ውስጥ የመጣጠሩ ነገር ትተው አልፈው የሚታወቅበት ጊዜ ይኖር ይሆን? ምን ይታዘባሉ? አሁን የኢትዮጵያ ሕዝብ በጣም አማኝ ስለሆነ የሚመጣውን ጥፋት ሁሉ በሞላ በአጫታችን ይሄ ሁሉ ደረሰብን ነው የሚለው እና ወደ እግዚአብሔር ነው ተመልሶ የሚሄደው። የሚያደርገውን ያጠዋም ግን ራሱን ጥፋተኛ አድርጎ ይቆጥራል። ከዚያ ካለፈ በኋላ ተመልሶ ተመዝገን አምላኬ ብሎ ጥፋቱን አምኖ በዚያው ይቀጥላል እንጂ በጥፋቴ ምክንያት ይሄ ስለደረሰ ሆነ ከአሁን ጀምሮ እንዲህ አለፈው ሆናለሁ ብሎ የሚያስብም አይመስለኝም። እኔ እንደማስታውሰው ተመልሶ እዚያው የተለመደው ሕይወቱ ላይ ነው የሚጠመደው። የዕለቱ የራሱን ማቋቋሙም እኮ ከዚያ ጊዜ አይሰጠውም። እንደገና ይጣደፋል። ወደ እርሻውም እንደሆነ ወደ እርሻው ለመሄድ ወደ ንግዱም እንደሆነ ወደ ንግዱ ለመሄድ ይጣደፋል እንጂ እኔ እንግዲህ ወዲህ እንዲህ አለፈው ሆናለሁ በዚህ ምክንያት የተሻለ ሆናለሁ ወይንም ደግሞ ሌላ ስሜት ይመጣብኛል የሚል አይመስለኝም። እንዲያው አላየውም እንደዚህ ሲሆን አይታየኝም። ተመልሶ እዚያው እግዚአብሔር ላይ ነው የሚተማመነው እንጂ ለምንድን ነው የሚሄድ ነገር የሚሆነው ብሎ ጠይቆ ምክንያቱንም መፈለግ ራሱንም መመርመር ላይ ይገባል ብዬ አይታየኝም። እንዲያው ምናልባት ተሳስቼ ይሆናል። በልማድ የሚታይ አስደንጋጭ ነገር ሲመጣ እንደነግጠና ሀሳባችንን ቀይር፣ ይመስለናል መልሰን እዛ ውስጥ እንገኛለን። ትዝብት ሆን እንደው በሰፊው በአመታት ውስጥ ከገጠሙ ፈተናዎች አንጻር እንዲመለከቱ ብዬ ነው። ጥሩ አድርገው ያስረዱኝ ይመስለኛል። ፕሮፌሰር ጌታቸው የዛሬ መቋጫችን የምናረግ ከሆነ ብዙ እንዳላለክ ሞት ምናልባትም አድግም ህይወት ይሆናል በህይወት ዘመኖ ክንውኖች ይሄ ጀምር አድርገን የምንተው ነው። በርካታ ስራዎችን ሰርተዋል። ቁጥራቸው የበዛ የጥናትና የምርምር መጽሐፍትን ጽፈዋል። የሥነ ጽሁፍ አስተዋጽኦ በቋንቋ እውቀቶ ክህሎቶ እና ያበረከቱት ስራ የታሪክና እንዲሁም ሃይማኖታዊ መሰረት ያላቸው ጥንታዊ መዛግብትን መርምረው ለትውልድ የሚደርሱ ብዙ ስራዎች ሰርተዋል። ከእምነት ካስተሳሰብ አንጻር እንመልከት፣ ስራዎቸውን የሚመለከት ክንውኖቸውን የሚመለከት ምናልባትም ፈተናዎች ከነበሩ ለብቻ በሌላ ምዕራፍ እንመለከታለን። አሁን በያዝነው የህይወት ጽንሰ ሀሳብ ውስጥ ግን ስራዎቹን የእርስዎ የኖሩበትን መንገድ ይህን ውይይት ለሚከታተል ቀደም ብለን ስለ ህይወት ባነሳንበት መንፈስ ትምህርትም ቁም ነገርም በሚሆን መንገድ ለማንሳት ይህን ጥያቄ ማስከትለው በሕይወት ዘመኑ እነኝህን ስራዎች ማበርከት ብቻ ሳይሆን ቀደም ብዬ በመግቢያ እንደጠቆምኩት በኢትዮጵያ ጉዳይ ዛሬም ድረስ ያገባኛል የሚችለውን ላድርግ የሚል ሰው ነዎት። ሁሌም የኢትዮጵያ ጉዳይ እንዳሳሰበው ይበጃል ያሉትን ሀሳብ በቀጥታና በግልጽነት እንደሰነዘሩ ነዎት። ከዚህ አንጻር እንደ ህይወት ዓላማ እንደ ህይወት መርህ አድርገው የተከተሉት ነገር አለ? ቋሚ የህይወት ፍልስፍናው ብለው የሚገልጹት በህይወት ሲኖር አንድ ሰው ከቤተሰቡ፣ ከአካባቢው፣ ከስራው ባሻገር ምን ነገር ይዞ መሄድ አለበት ይላሉ። በእድሜ ዘመኑ ለመኖሩ ትርጉም ፋይዳ የሚሰጡ በዘልማድ ከምንኖርበት መንገድ ባሻገር የቻለና ያሰበ ጊዜ ሰጥቶ ለሱ ትርጉም ሰጥቶ የቀጠለ ሰው እንዴት መኖር አለበት ይላሉ። ከገዛ ህይወት መንገዶ እንዲያዛምዱና እንዲያጫወቱን ነው እንግዲህ ስራዬ ጋራም የተያያዘ ሊሆን ይችላል። ዋናው እኔ የማምነው እግዚአብሔር የፈጠረን ዘርዓ ያዕቆብ የሚባል ፈላስፋ ነበረን። በጅምር ነው የተሆን ይላል። እግዚአብሔር ፈጥሮ ፈጥሮ ያናልቅ ነው የተረፈውን አንተ ራስህ ሙላ ብሎ እያንዳንዱን ሰው ፈቅዶለት ነው ይላል። እና እያንዳንዳችን ራሳችንን እንዴት አድርገን ነው የምንሞላው? ምን አይነት ዜጋ ለመሆን ነው የምንፈልገው? ያንን ለራሳችን ትቶልናል እና በዚያን ጊዜ እኔ እንደሚመስለኝ ተራ አርፎ ለሰው ልጅ አገልግሎት ለመስጠት የቻልን መሆን አለብን። ራስንማ ችሎ ማደር አውሬዎቹን ሁሉ ያደርጉታል። ተፈጥረው ተወልደው ሣራቸውን ግጠው ወይንም ደግሞ ሌላውን በልተው ሊኖሩ ይችላሉ። የሰው ልጅ ግን ከዚያ የተለየ ነው። ራሱንና ሌላውንም ደካማና ጎበዝ አለ። ጎበዙ ደካማውን እንዲረዳ አድርጎ መፈጠሩን ማሰብ አለበት እና ያ ችሎታ እንዲኖረን መጀመሪያ ራሳችንን ማጠንከር አለብን። ከዚያ በኋላ ቀኝ እጃችንን በራሳችን ብናረግም፣ ግራ እጃችንን ዘርግተን ደካማውን መርዳት አለብን። ሁላችንም እኩል የተፈጥሮ ስጦታ የለንም ስጦታ ለሌላቸው እንድንዘረጋ አድርገን ራሳችንን መፍጠር አለብን ብዬ ነው ማስበው። የህይወት መርሆን የተከተሉትን መንገድ በስራዎቸውም በህይወቶም ያሳዩ ይመስለኛል ፕሮፌሰር ጌታቸው። ሌሎች የውይይት ትኩረቶቻችን ወይም ጭብጦች ቤተሰባዊ ጨዋታውን ጨምሮ በሌላ ሰዓት በሌላ ጊዜ እናድርጋለን። ለዛሬ ረዘም ያለ ጊዜ ወስጄ ሳላደክሞ

አድማጮች ህይወትና በርካታ ስርታት የዘለቁ ስራዎቻቸውን አስመልክቶ እርሳቸውንና ስራቸውን በቅርብ ከሚያውቁ ምሁራን ጋር የተካሄደ ውይይት በሌላ ፕሮግራም እናቀርባለን። በውቁና በአንጋፋው የኢትዮጵያ ቋንቋዎች የስነ ጽሁፍና የስነ መለኮት ጉዳዮች አዋቂው ፕሮፌሰር ጌታቸው ኃይሌ ሞት የተሰማንን ሀዘን ለቤተሰብና ለወዳጅ ዘመዶቻቸው ለመግለጽ እንወዳለን። አድማጮች አሁን የአዲስ አበባ መስኮት ሊከፈት ነው። አሁን የአዲስ አበባው መስኮት ተከፍቷል። ንጉሴ አክሊሉ ለምሽቱም በታሪክ ማስታወሻው በምርጫ ጉዳይ ላይ ባተኮረ መሰናዶ በርካታ አስርታት ኋላይ ወሰን ዝግጅት ይዘዋል። በ1966 አብዮት መነሻነት ከሐረር ሦስተኛ ክፍለ ጦር ተመርጠው የወታደራዊው ደርግ ሊቀመንበር ኋላም የኢትዮጵያ ሕዝባዊት ዲሞክራሲያዊት ሪፐብሊክ ፕሬዚደንት የነበሩት ኮሎኔል መንግሥቱ ኃይለ ማርያም ከአገር ከወጡ ሠላሳ ዓመት ተቈጠረ። ሰማንያኛ ዓመት የልደት በዓላቸውም ተዘከረ። ለመሆኑ ኮሎኔሉ ከደርግ ሊቀመንበርነታቸው በኋላ የሪፐብሊኩ ፕሬዚደንት ሊሆኑ የቻሉት እንዴት ነው? ሂደቱስ ምን ይመስል ነበር? ከወታደራዊ አገዛዝ ወደ ሕዝባዊ አስተዳደር ከሚሊተሪ ቡላ ገበርዲን ወደ ሲቪል ጠቆር ያለ ሞርኒንግ ኮት በርኖስ ቢገለብጡት በርኖስ በጊዜው እንዲህ ተባለ ላው ካኪ ውስጡ ውስኪ ተብሎም ነበር። በዛን ጊዜ ጨዋታን ጨዋታ ያነሰዋልና ነገሩ በወቅቱም ሆነ ዛሬ ላይ ብዙም ግልጽ ባይሆንም ጠው ከእርሳቸው ጋራ ለመወዳደር ከከፍተኛ 14 ቀበሌ 22 በእጩነት ቀርበው የነበሩት አቶ ዘውዴ ወርዶፋ ራሳቸውን ማግለላቸው በህዝብ መገናኛ ዘዴዎች ከተገለጸ በኋላ በፕሬዚደንትነት መመረጣቸው ይታወቃል። ተቃዋሚነታቸው በይፋ ባይገለጽና ለውድድር ቀርበው ባይታዩም መኢሶን፣ ሰደድ፣ ወዝሊግ፣ ማልሬድ፣ ኢጫት የተሰኙ ፓርቲዎችም ነበሩ በጊዜው በደርግ ለመሆኑ ኮሎኔል መንግሥቱ ኃይለ ማርያም ዐሥራ ሰባት ዓመት ስልጣን ላይ ሲቆዩ ቀበሌ ደርሰው ያውቃሉ? የኢትዮጵያ ምርጫ ታሪክ አንዱ አካል ነውና ለዝክረ ነገር እንዲሆን ታሪኩን ዛሬ እንጨዋወተው። አቶ ሚኪያስ ይልማ ወልደ ማርያም ቀበሌ አስራ ስምንት የሚገኝበት ቦታ በከፍተኛ አስራ አራት ቀበሌ አስራ ስምንት በአታ ገዳም አካባቢ ይባላል። እዛ አካባቢ የቤተ ክርስቲያኑም ትምህርት ቤትም የወታደራዊ ካምፕም ያለበት ቦታ ነው። ኮነሬሉ ታካ ነገሥት በአታ ማርያም የድሮ አስተዳዳሪ ቤት የነበረው ቤት ውስጥ የሊቀልቃንቱ ቤት ተስተካክሎ ታድሶ እዛ ግቢ ውስጥ ነው የሚኖሩት። የቀበሌ አስራ ስምንት ነዋሪ በመሆናቸውም የቀበሌ መታወቂያ ወስደዋል እና ቀበሌው በሚያደርገው በአንዳንድ ጉዳይ ላይ ይሳተፉ ነበር። እንዲህ ኮሎኔል መንግስቱ ከነ ባለቤታቸው በቀበሌ ነዋሪነታቸው መጥተው ይሳተፋሉ። እነሱም ጋር የሚሰሩ ሰዎች የቀበሌ መታወቂያ ወስደው ቀበሌው ከሚሰጠው አገልግሎት ሁሉ ተጠቃሚዎች ነበሩ። ኮሎኔል መንግስቱ እንግዲህ የመጨረሻ ምርጫ ተደረገ የሚባለው ከኢሰፓኮ ከኢትዮጵያ ሰራተኞች ኮሚሽን ወደ ኢሰፓ የተሸጋገረበት ዘመን ነበር። ያን ጊዜ እንግዲህ እሳቸው ከዛ ተመርጠው በህዝብ የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፑብሊክ ፕሬዚደንት የሆኑበት ነው። እንደው ይህን አጋጣሚ ታስታውሰዋለ? ዓመተ ምሕረቱ አስራ ዘጠኝ መቶ ሰባ ስምንት ይመስለኛል እና ቀበሌው ጽህፈት ቤት እንደ ነዋሪነታቸው የተሰጣቸውን መታወቂያ ሊወስዱ በቀበሌው ጽህፈት ቤት ተገኝተው ነበረ። ኮኖሬል መንግስቱ ኃይለ ማርያም በቀበሌው ጽህፈት ቤት ተገኝተው ነበረ። እኔ በዛ ጊዜ እንደውም ያ መታወቂያውን ፈረመው በሚወስዱበት ጊዜ አሁን ጠያቄ ወንከው አንተም ተገኝተሃል ምን ሆነ ታዲያ እሳቸው እዛ ከመጡ በኋላ ህዝብ ተሰብስቦ ነበር የቀበሌው ነዋሪ ተሰብስቧል በክብር እየተጨበጨበ ነው የጠበቋቸው የተጠበቁት እና የአስመራጭ ኮሚቴ ተመርጦ እስኪጠናቀቅ ድረስም ቀበሌው ላይ ተገኝተው ተመዝግበው ወደ ቤተ መንግስታቸው ተመልሰዋል ለምንነት ነው ምን ለመሆን ነው በርሳቸው የተጠቆሙት በየቀበሌው በሚደረገው ምርጫ በነዋሪነታቸው ከፍተኛም ከዛም ወደ ማዕከላዊ አልፈው እስከ መንግስት ሊያደርሳቸው የሚችለው መነሻው ቀበሌ ነው የሚሆነው። ስለዚህ ቀበሌ እንዲጠቆሙ ተደርጎ ሌሎችም አብራቸው የነበሩ ሰዎች ተጠቁመዋል። ከዛ በኋላ ግን በየደረጃ ወደ ላይ በሚሄድበት ጊዜ ከአስራ ስምንት ወይም ከከፍተኛ የተመረጡ ሰዎች ከእሳቸው ጋር ልንወዳደር እኛ ብቃት የለንም ብለው ራሳቸውን አግለዋል። ይበል እንደውም እርግጠኛ ነኝ የምርጫ ምልክት ተደርጎላቸው የነበረ እንደሆኑ አንበሳ ነበረ። በዚህ በዚህ እድገት ወደ ላይ ሄዶ ነው እንግዲህ ዋና የፕሬዚዳንትነቱን ቦታ ስልጣንም የተቀበሉት። አመሰግናለሁ አቶ ሚኪያስ ይልማ። አድማጮች፣ የነገ ሰኞ አምስት የስድስተኛው ዙር ምርጫ ይካሄዳል። የምርጫው ቀን እስኪብት ቸርን ሰንብት። ንጉሥ ያክሊሉን ለዝግጅቱ እናመሰግናለን። አሁን ወደ ስርጭታችን ማገባደጃ ልናመራ ነው። ውድ የራዲዮ መጽሔት አድማጮች ለምሽቱ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላቸዋቸው ርዕሰ ጉዳይ ዙሪያ እንዳመቻችሁ በመጽሐፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን የዛሬውን በዚሁ ልንቋጭ ነው። የኢሜል አድራሻችንን ለማስታወስ ሆርን አት ቪኦኤ ኒውስ ዳትካም ነው። የስልክ ቁጥራችን ደግሞ 202 205 9942 የውስጥ መስመር 14 ነው። ጻፉልን። تقولون <applause> لي <applause> <applause> <applause> የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት ሀያ አምስት እና ሰላሳ አንድ ሜትር ባንዶች እንዲሁም በናይል ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛ ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች